የዲደብሊው ዜና እንደምናመሻችሁ በመጀመሪያም ዋና ዋና ዜናዎቹ ደቡብ ኢትዮጵያ ውስጥ በተከሰተው የማርበርግ ታዋሲ ሶስት ሰዎች መሞታቸውን የጤና ሚኒስቴር አረጋገጠ። ተመሳሳይ የህመም ስሜት የታየባቸው ሌሎች ሶስት ሰዎች መሞታቸውንም አስታውቋል። ምልክቱ የታየባቸው 129 ሰዎች ደግሞ ራሳቸውን አግልለው እንዲቆዩ አሳስቧል። የኢትዮጵያ ብሔራዊ ምርጫ ቦርድ በያዝነው ዓመት ለሚካሄደው ሰባተኛው ጠቅላላ ምርጫ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ጥሪ አቀረበ። የምዝገባው ጊዜ ከዛሬ ኅዳር 8 እስከ ኅዳር 23 ቀን 2018 ዓ ም እንደሚሆንም አስታውቋል። የባንግላዴሽ ልዩ ችሎት በቀድሞዋ የሀገሪቱ ጠቅላይ ሚኒስትር እና የሀገር ውስጥ ሚኒስትሩ ላይ የሞት ፍርድ በየነ የፖሊስ አዛዡ ደግሞ አምስት ዓመት እስራት ተፈርዶባቸዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የፍርድ ሂደቱ ዓለም አቀፍ መስፈርት ያሟላ ላይሆን ይችላል ብሏል። የሱዳን መንግስት የተባበሩ መንግስታት የሰብአዊ መብቶች ምክር ቤት ዳርፉር አልፈሽር ውስጥ የተፈጸመውን ጥሰት የሚያጣራ ቡድን ለመላክ መወሰኑን ተቃወመ። በአንጻሩ ፈጥኖ ደራሹ ኃይል እውነቱን የሚያጣራው የልኡካን ቡድን እንዲላክ ጠይቋል። ዜናው በዝርዝር ኢትዮጵያ ውስጥ በተከሰተው ማርበርግ ተዋሲ ሶስት ሰዎች መሞታቸውን የጤና ሚኒስቴር አረጋገጠ። እስካሁንም በተዋሲው መያዛቸው የተጠረጠረ 17 ሰዎች መመርመራቸውን አመልክቷል። ተዋሲው እንደ ኤቦላ የደም መፍሰስን፣ ትኩሳትን ማስመለስና ማስቀመጥን እንደሚያስከትል ተገልጿል። ተመሳሳይ የህመም ስሜት የታየባቸው ሌሎች ሶስት ሰዎችም ህይወታቸው ማለፉን የጤና ሚኒስቴር መግለጹን አዣንስ ፍራንስ ፕሬስ ዘግቧል። ተዋሲው በንክኬ የሚተላለፍ ሲሆን አዲስ በተያያዘ ሰው ላይ ምልክቶቹ እስኪታዩ 21 ቀን እንደሚወስድ ተገልጿል። ኢትዮጵያ ውስጥ የህመሙ ምልክት የታየባቸው 129 ሰዎች ራሳቸውን አግልለው እንዲቀመጡ የጤና ሚኒስቴር አሳስቧል። የአፍሪካ የበሽታዎች ቁጥጥር አፍሪካ ሲዲሲ ባሳለፍነው ነው ቅዳሜ ዕለት ነው የምርመራው ውጤት መረጋገጡን ይፋ ያደረገው። ባለፈው ሳምንት በደቡብ ኢትዮጵያ ክልል ጅንካ ከተማ ምንነቱ እየተጣራ ነው በተባለው የሄሞራጂክ ፊቨር የስድስት ሰዎች ህይወት ማለፉን ዶችቨለ ከስፍራው ያገኘውን መረጃ ጠቅሶ መዘገቡ ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ በያዝነው ነው ዓመት ለሚካሄደው ሰባተኛው ጠቅላላ ምርጫ ፓርቲዎች እጮቻቸውን እንዲያስመዘግቡ ጥሪ አቀረበ። የምርጫ ቦርዱ ዛሬ ባስተላለፈው ጥሪ በመጪው ምርጫ የሚወዳደሩ የፖለቲካ ፓርቲዎች ቦርዱ ባበለጸገው ስልት ተጠቅመው ምዝገባውን ከዛሬ ኅዳር 8 ቀን እስከ ኅዳር 23 ቀን 2018 ዓ ም ድረስ እንዲያከናውኑ አሳስቧል። ለመወዳደር የተዘጋጁ የፖለቲካ ፓርቲዎች ባለፈው ምርጫ ወቅት የተጠቀሙበትን የመወዳደሪያ ምልክቶች በዘንድሮ ምርጫ መጠቀም እንደሚችሉ አስታውቋል። ከዚህም ሌላ ፖለቲካ ፓርቲዎች የህጉ መስፈርት የተከተለ የራሳቸውን የመወዳደሪያ ምልክት ማቅረብ እንደሚችሉም ገልጿል። በአማራጭም በአካል ቀርበው ቦርዱ ከሚያቀርበው የመወዳደሪያ ምልክት ዝርዝር ውስጥ መምረጥ እንደሚችሉም አመልክቷል። የግል እጩዎች ምዝገባ ደግሞ ቦርዱ ባበለጸገው መተግበሪያ እንደሚከናወን ገልጾ የሚጀመርበትን ጊዜ ግን ቦርዱ በቀጣይ ይፋ ያደርጋል ብሏል። በወታደራዊ ኃይል የሚመራው የሱዳን መንግስት የተባበሩ መንግስታት የሰብአዊ መብቶች ምክር ቤት ዳርፉር አልፋሽር ውስጥ የተፈጸመውን የሚያጣራ ሐቅ መርማሪ ቡድን ለመላክ መወሰኑን ተቃወመ። በአንጻሩ ፈጥኖ ደራሹ ኃይል የዓለም አቀፉን የሰብአዊ መብቶች ምክር ቤት ውሳኔ በመደገፍ እውነቱን የሚያጣራው የልዑካን ቡድን እንዲላክ ጠይቋል። በምዕራብ ዳርፉር ግዛት ዋና ከተማ ኤልፋሸር ከሳምንታት በፊት ለተፈጸመው የሰብአዊ መብቶች ጥሰት አካባቢውን የተቆጣጠረው ፈጥኖ ደራሹ ኃይል ተጠያቂ እንደሆነ ነው የተገለጸው። ሆኖም ቡድኑ የቀረበበትን ክስ ውድቅ አድርጎ አሳሳችና የሐሰት ዜና ነው ያለውን ጉዳይ በገለልተኛ አካል እንዲጣራ እንደሚፈልግ ማሳወቁን ዘገባዎች ያመለክታሉ። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት እንዲህ ያሉ ጥቃቶች ሲፈጸሙ ጉዳዩን በገለልተኛ አካል ለማጣራት ውሳኔውን ያሳውቅ እንጂ ከሚመለከተው ሀገር ፈቃድ ካላገኘ መርማሪ ቡድን አስገድዶ የመላክ ኃይል የለውም። የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው። የባንግላዴሽ ልዩ ችሎት በቀድሞዋ የሀገሪቱ ጠቅላይ ሚኒስትር ላይ የሞት ፍርድ በየነ። ሼክ ሀሲናን በሰብአዊ መብት ላይ በተፈጸመ ወንጀል በቀረበባቸው ክስ ጥፋተኛ ተብለዋል። ሀሲና ባለፈው ዓመት ባንግላዴሽ ውስጥ የ15 ዓመት የስልጣን ዘመናቸው ያከተመው ተማሪዎች በቀሰቀሱት ህዝባዊ አመፅ ነበር። በወቅቱ አመፁን ለመቆጣጠር መንግስታቸው በወሰደው የኃይልም እርምጃ የበርካቶች ህይወት መጥፋቱ ተነግሯል። በዋና ከተማ ደሃካ የሚገኘው ዓለም አቀፍ የወንጀል ተመልካች ችሎት በተመሳሳይ በቀድሞ የሀገሪቱ የሀገር ውስጥ ሚኒስትር አሳዱ ዘማን ካላይም ሞት ፈርዷል ሐሲናና ካን አመፁን ሸሽተው ወደ ህንድ የተሰደዱ ሲሆን ጉዳያቸው በሌሉበት ነው በልዩ ችሎት ሲታይ የቆየው ከሁለቱ የቀድሞ የባንግላዴሽ ባለስልጣናት በተጨማሪ የወቅቱ የፖሊስ አዛዥ ላይም የአምስት ዓመት እስራት ተፈርዶባቸዋል የባንግላዴሽ ጊዜያዊ መንግስት የጤና አማካሪ እንደሚሉት በጎርጎሮሳዊ 2024 ሐምሌና ነሐሴ የሐሲናን አስተዳደር ተቃውሞ አደባባይ ከወጡት ከ800 በላይ ሰዎች ሲገደሉ 140 የሚሆኑ ደግሞ ተጎድተዋል። የተባበሩት መንግስታት ድርጅት በበኩሉ ባለፈው ዓመት የካቲት ወር ባወጣው መረጃ የተገደሉት 1400 እንደሚደርሱ አመልክቷል። ፍርድ ቤቱ ያስተላለፈው ውሳኔ ህብረተሰቡን በተለይም ተማሪዎችን አስደስቷል። ዋና አቃቤ ህግ መሐመድ ታጁ ኢስላም በበኩላቸው ደስታው በተላለፈው የሞት ውሳኔ ሳይሆን የመጥፎ ድርጊት ታሪክ ምዕራፍ በመዘጋቱ ነው ይላሉ። আমরা কারো মৃত্যুদণ্ডে আনন্দিত যেমন নই তেমনি ভাবে। ই মিের ডেসেথ বেসেেোস মতাই লেম। ডেস্ আচ্ছেন বাংলাদরিশ গেজীবেনের ববেেরচি ভ্যথুর্থ গ্ররয়ান ভত আথেমারি চ্ছ না আতেক আলাই ভেজবুুর ডেমনের পরিনেখে চু। বেশোলেই ভত সেনফেরড এজি ধাারিক মরাফতে পাটওয়াল এজি সেটি আজকে সম্পন্ন হয়েছে অপরাধীকে তার প্রাপ্য শাস্তি প্রদান করা হয়েছে। ሀሲናን የተፈረደባቸውን የሞት ፍርድ ውድቅ ቢያደርጉም ይግባኝ መጠየቅ እንደማይችሉ ተገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የፍርድ ሂደቱ ዓለም አቀፍ መስፈርትን ማሟላቱን እንደሚጠራጠር አመልክቷል። የሞት ቅጣትንም የሚተቸው የቅጣት አይነት መሆኑን የገለጸው ሳውዲ አረቢያ መካ ከተማ አቅራቢያ ተሽከርካሪዎች ተጋጭተው በደረሰ ከባድ አደጋ ከአርባ በላይ ሰዎች መሞታቸው ተነገረ። አደጋው የተከሰተው ከመካ ወደ መዲና 46 ተሳፋሪዎችን ይዞ ሲጓዝ በነበረ አውቶቡስና ነዳጅ ዘይት የጫነ ቦቴ በረሃ ውስጥ በመጋጨታቸው መሆኑን አሶሲኤትድ ፕሬስ ከስፍራው ዘግቧል። በዛሬ ዕለት በደረሰው አደጋ የመቱት ለሃይማኖታዊ ዓላማ ወደ መካ የተጓዙ ወገኖች ሲሆኑ የህንድ ፖሊስ አብዛኞቹ የህንድ ዜጎች ሳይሆኑ አይቀሩም ማለቱንም አመልክቷል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በአደጋው የተሰማቸውን ሐዘን ገልጸው በሳውዲ የህንድ ኤምባሲ ሁኔታውን ለማጣራት ከባለስልጣናት ጋር በቅርበት እየሰራ መሆኑን በኤክስ ገጻቸው መግለጻቸው ተጠቅሷል። ዘገባዎች እንደሚያመለክቱት ከአውቶቡሱ ተሳፋሪዎች 45ቱ ሲሞቱ አንደኛው ተጎድቷል። እስካሁን የሳውዲ አረቢያ ባለስልጣናት ስለ አደጋውም ሆነ ስለ ጉዳዩ የሰጡት ዝርዝር መረጃ የለም። ይህ ዶችቨለ ነው። ከዶችቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ፣ ደቡብ ኢትዮጵያ ውስጥ በተከሰተው የማርበርግ ተህዋሲ ሶስት ሰዎች መሞታቸውን የጤና ሚኒስቴር አረጋገጠ። ተመሳሳይ የህመም ስሜት የታየባቸው ሌሎች ሶስት ሰዎች መሞታቸውንም አስታውቋል። ምልክቱ የታየባቸው መቶ ሃያ ዘጠኝ ሰዎችም ራሳቸውን አግልለው እንዲቆዩ አሳስቧል። የኢትዮጵያ ብሔራዊ ምርጫ ቦርድ በያዝነው ዓመት ለሚካሄደው ሰባተኛው ጠቅላላ ምርጫ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ጥሪ አቀረበ። የምዝገባው ጊዜ ከዛሬ ህዳር 8 እስከ ህዳር 23 ቀን 2018 ዓ ም እንደሚሆንም አስታውቋል። የባንግላዴሽ ልዩ ችሎት በቀድሞዋ የሀገሪቱ ጠቅላይ ሚኒስትርና የሀገር ውስጥ ሚኒስትሩ ላይ የሞት ፍርድ በየነ። የፖሊስ አዛዡ ደግሞ አምስት ዓመት እስራት ተፈርዶባቸዋል። የተባበሩ መንግስታት ድርጅት የሰብአዊ መብቶች ኮሚሽን የፍርድ ሂደቱ ዓለም አቀፍ መስፈርት ያሟላ ላይሆን ይችላል ብሏል። የሱዳን መንግስት የተባበሩ መንግስታት የሰብአዊ መብቶች ምክር ቤት ዳርፉር አልፋሽር ውስጥ የተፈጸመውን ጥሰት የሚያጣራ ቡድን ለመላክ መወሰኑን ተቃወመ። በአንጻሩ ፈጥኖ ደራሹ ኃይል እውነታውን የሚያጣራው የልዑካን ቡድን እንዲላክ ጠይቋል። ዜናው በዚሁ አበቃ።